ለእናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ሊ ዶክተር መሆን እፈልጋለሁ፣ ሚነር መሆን ፈልጋለው፣ ነርስ መሆን እፈልጋለሁ ነው የሚሉት እና የተወሰኑት ሴቶች ግን ወደ ሳውዲ አረቢያ ወደ ዱባይ ሄጅ ሰርቼ ቤተሰቦች መርዳት ነው የምፈልገው ነው የሚሉት። ቀደም ብለን የሰማናቸው ዶክተር ሽፈራው ገብረ ማርያም ነው። ኢትዮጵያውያን ወጣት ሴቶችን የሚያግዝ ተቋም መስራች ናቸው። ከምሽቱ ጋር የተያያዙ ሀሳቦቻቸውን ያጋሩናል። አብራችሁን ስለምታመሹ በእጅጉ እናመሰግናለን። ሀብታሙ ስዩም መሰናደውን እመራለሁ። ኤልያስ አስማደ ደግሞ በቅንብሩ አብሮን ያመሻል። መልካም ቆይታ ይሁንላችሁ። ጆንሰንን ጆንሰን የፋርማሲውቲካል ስራ አስፈጻሚ የነበሩት ዶክተር ሽፈራው ገብረ ማርያም የዓለም አቀፍ የባዮስታስቲክና ክሊኒካል ኢንፎርማቲክስ ዲፓርትመንቶችን የሚቆጣጠር ምክትል ፕሬዚደንት ሆኖ ተሹመዋል። ዶክተር ሽፈራው በኢትዮጵያ ውስጥ ያሉ ወጣት ልጃገረዶች በሳይንስ ቴክኖሎጂና ሂሳብ ትምህርቶች እንዲሁም በጤና አጠባበቅ ድጋፍ የማብቃትና ድህነትን ዑደት ለመስበር ያለመ ለትርፍ ያልተቋቋመ ድርጅት አቋቁመዋል። ስለ ራሳቸውና ስለተቋሙ ስራ ከአሉላ ከበደ ጋር አጭር ቆይታ አድርገዋል። በመጀመሪያ ስለ ተቋሙ አመሰራረት ይነግሩናል። መጀመሪያ እኔ ሁልጊዜ እዚህ ሀገርም መተብ ስንማር ስንሰራ ለኢትዮጵያ አንድ ነገር ማድረግ አለብኝ እያልኩ አጎሌ ላይ ነበረ፣ እና ምናልባት አስተምራለው በፊልዴ ብዬ ነበረ። ኋላ ሳስበው በእናቴ በኩል እና በእህቶቼ በኩል ሳይ በጣም ወደ ኋላ የቀሩ ናቸው። በእኛ ጊዜ አሉላ ከመቶ ወንዶች ልጆች ቢበዛ አስር ወደ አስራ አምስት ሴቶች ክፍላችን ነበሩ እና ይሄ በዛ ጊዜ ሴቶችን ለማስተማር ቤተሰብ ይሄን ያህል እንትን አልነበረም። ከተማሩም እስከ ስምንተኛ ዘጠነኛ ይማሩ እና ከዛ በኋላ ማግባት ብቻ ነው እና የኔ ምህቶች አሁን እንደዛ ነው። ሶስት እህቶች አሉ። ሶስቱም አስራ ሁለተኛ ሳይደርሱ እንደውም ስምንተኛም ሳይደርሱ ነው ህዳር የጀመሩት። ለምን አገቡ ሳይሆን ሁለቱም ባሎቻቸው አርፈው ብቻቸውን ቀሩ። እነዚህ ሴቶች ስራ የላቸውም እውቀት የላቸው እና እሱን አየሁኝ። አንድ ሌላ ደግሞ እናቴ በጣም በጣም ጭንቅላት ያላት ናት። ዲሳቱ ሀፒነስ ማለት ነው። የኔ እናት ብቻ ሰራሆነ ሳይሆን ኢንጄኔራል ብዙ እናቶች አሉ እንደዚህ በጣም ጎበዝ የሆኑ ብቻ ሳይሆን ብዙ ልጆች ረርታለኝ። የእሷን ቴን ፐርሰንት ጭንቅላት ያለኝ አይመስለኝም። እና እሷ ብትማር ኖሮ የት ትደርሳለች እላለሁ ሁልጊዜ ነው እና ቻንስ ቢያገኙና ትምህርት ቢማሩ ይህት ይደርሳሉ የምንልበት ሁኔታ ነው እና ሀፍት ጊባክ ለኢትዮጵያ ስር ይህን መረጥኩኝ። ሴቶቹ ላይ ኮንሰንት የተደራርግ አሁን ትንሽ ተሻሽለዋል፣ ግን ይህን ያህል ሴቶቹ ወደኋላ ናቸው ማለት እና ሆምወርክ ሰርተን ነበረ እኔና ክሌሉ እዛ ሄደን አስተማሪዎችን፣ ቤተሰብን፣ ተማሪዎችን ጠየቅን። ምንድን ነው የምትፈልጉት ለምንስ ብዙ ሴቶች ኮሌጅ አይገቡም ስንል ብዙ ነገር ተማር ንበዝ በዛ ነው ይንን ድርጅት ዲዛይን ያደረጉት። የሥራችሁንም ዝርዝር የሚያሳዩ ጥናቶችን እንደተመለከትኩት በትምህርት ከፍተኛ ውድቀት ባለባት ኢትዮጵያ ዛሬ መነጻጽር በማይችል ደረጃ በእናንተ ተቋም በኩል ያለፉ ወጣቶች ከፍተኛ ውጤት እንዳሳዩ ተመልክቻለሁ። ማንሳት የሚፈልጉት መሰረታዊ የህይወት ለውጥ አምጥቷል ያንን ያሳያል የሚሉት በምሳሌነት የሚያሳዩ የታየ ነገር አለ? እስካሁን ደስ እንግዲህ ዛ ድርጅቱ ላይ እንደተነገረው ወደ ስልሳ ሁለት ሴቶች ልጆች አሁን ኮሌጅ ገብተዋል። ብዙዎቹ ተንፊልድ የሚባለው ያው ናቹራል ሳይንስስ ነው። ሜዲካል ስቱደንት አሉ፣ ነርሲንግ አሉ፣ ፋርማሲ አሉ፣ ሬዲዮሎጂ ኢንጂነሪንግም የገቡ አሉ፣ አይቲም የገቡ አሉ። እና እንደዛ ነው። አሁን ያሉት ስልሳ ሁለቱ እና ኦልሞስት ሰማንያ ሶስት ፐርሰንቱ አልፈዋል። እና ትልቅ እሱ ነው እንግዲህ የእኛ ትልቅ ሜትሪክስ ጥሩ ሰራን አልሰራን የምንለው እኛ አስተማርናቸው ሴቶች ልጆች ስንቶቹ አለፉ ነው። በጣም ደስ የሚል ነው። እና ሳሌ ያልከኝ ብዙ ነው። አንድ ሁለት ምሳሌ ልስጥህ። አንደኛዋ ከባል ሀገር ነው የምትመጣው ልጅቷ እኛ ጋር ነበር የምትማረው እና ለማኔጀሩ እንደዚህ ቤተሰቦች ማግባት አለብሽ ብለውኛል እና እንዴት ነው ምናም ስሎ በጭራሽ እንደዚያ አትሞክሪ፣ አንቺ በጣም ጎበዝ ልጅ ነሽ እና ብትማሪ ይሻላል ብለው እኛ እንደውም ትንሽ ገንዘብ ሰተናት ለንች መኒ ብቻ ሳይሆን እዛ እንድትማር አደረግ መከርናት እና ጋብቻውን ቀረ እና አሁን ኮሌጅ ገብታ ሁለተኛ ዓመቷ ነው ነርሲንግ መስለኛል። እንደዚህ አይነት ታሪኮች አሉ። ሁለተኛው ግን በጣም የሚገርም አሉላ። ብዙዎቹን እንጠይቃቸዋለን። ምንድን ነው የምታስቡት፣ ወደፊት ምን መሆን ትፈልጋላችሁ ብለን እንጠይቃለን። መጀመሪያ ስን መርጣቸው እና ብዙዎቹ ያው ቲፒካሊ ዶክተር መሆን እፈልጋለሁ፣ ኢንጂነር መሆን እፈልጋለሁ፣ ነርስ መሆን እፈልጋለሁ ነው የሚሉት እና የተወሰኑት ሴቶች ግን ወደ ሳውዲ አሬቢያ ወደ ዱባይ ሄጅ ሰሪቼ ቤተሰቦች የማረዳት ነው የምፈልገው ነው የሚሉት እና አሁን እነዚህ ልጆች ስታስባቸው እንግዲህ ለቤተሰቦቻቸው አስበው ነው በጣም እንጂ ጎበዝ ሆነው እንደዚህ አይነት መሳሰብ መኖር አልነበረበት። እና አሁን አንዷ እንደዛ ስላለች በጣም ጎበዝ ናት። ደግሞ እሷንም ከቤተሰቦቻቸው ጋር ማኔጀሮቹ ኮንስለራለን፣ ተነጋግረው ያቺ ልጅ በቃ ትምህርት በኋላ ሞክር አርገጭ አሁን ያው ትምህርት በደንብ ሀቶት አንትታ ሃይስኩል እንጨረሰች ማትሪክ እናለፈች እና አሁን ኮሌጅ እሷም ሁለተኛ ዓመት ላይ እየተማረች ነው ኮሌጅ እና ከአራት ዓመት በኋላ ጥሩ ቦታ የምትደርስ ይመስለኛል። ዶክተር ሽፈራው የድርጅቱን የዚህን ተቋም የሕጻናቱን የታዳጊዎችን ሕይወት የሚቀይረው ዲሳቱን ለየት ያለ ጠባይ ያህል እርሱም የመጡበት መንገድ ለብዙዎች ምሳሌ የሚሆን ነው። እስኪ ስለሱ ደግሞ ያጫውቱን። እሺ በጣም ለኪ ነኝ ሬ ሪ ልጅ ሆኜ ፖሊሶ የጭንቅላት ጉብዝና ብቻ ሳይሆን በደንብ አጠና ነበረ። ከጓደኞች ጋራ እናጠናለን፣ እንፎካከራለን እና ብዙ ጊዜ ጥሩ ውጤት ነበር ማመጣው እና እናቴ በጣም ትረዳኝ ነበረ። አባቴም ይረዳኛል። ብዙ ጊዜ ግን እናቴ ናት። በቃ በርታ፣ ምንም አትሆንም፣ ሁሉን ነገር የምታደርግልኝ እሷ ናት። ከዛ በላይ ደግሞ የአባቴ ታናሽ ወንድም አጎቴ አስራ ሁለተኛ ጨርሶ ሁለት አመት ውጭ ሀገር ሄዶ ተብሮ ከዛ ኢትዮጵያን ኤርላይንስ ኢንጂኒየር ነበረ። አስራ አመት አስራ ሁለት አመት ምናምን ሲሆነኝ እሱ ጋር እየሄድኩ እሱን አለው የሚሰራበት ቦታ አለው እና በጣም በቃ ሞቲቬት ያደገኝ ነበረ እንደሱ ሆናለሁ እያሉ ሮል ሞድ ላይ እሱ ነበረ እና ከዛ ይሄ የአሜሪካን ፊልድ ሰርቪስ የሚባለ ኤፌስ ነበረ አስራ ሁለተኛ ስንገባ እኔ ከትምህርት ቤቴ ተመረጥኩኝ። አንድ ሰው ብቻ ነው የሚመርጡት፣ እና ከዛ እኔ ተመረጥኩኝ። ሀያ አምስት ወደር ከኢትዮጵያ ተመረጥ ከና ክሊሉ ጋር የመጣ ነው። በዛ ጊዜ ነው አሜሪካ ቤተሰብ ተፈልጎ በየቦታው መተኑን። እኔ ውሀዩ ደረሰኝ እና ጥሩ ቤተሰብ በቃ እስካሁን ድረስ እንደ እናት እንደ አባቴ የማያቸው ነጭ አሜሪካን ቤተሰብ። ተቀባይ ቤተሰቦች ይሰጧቸዋል፣ እነሱን ነው የሚሉን። ልክ ነው። አዎ ተቀባይ ቤተሰብ ነው የሚባለው። ልክ ነህ እና እስካሁን ድረስ ከእነሱ ጋር አልተለያየሁም። አሉ አሁን አሁን ደም ወደ ዘጠና አመት ሳይገባቸው አይቀርም። ግን ሁለቱም ግር መሀል እና እኔን አውቁኝም። ግን ቤታቸው አስገብተው አንድ አመት ከእነሱ ጋር ቆየሁኝ። ከዛ ወደ ኢትዮጵያ ተመልሼ ዩኒቨርሲቲ አልፌ ነበር። እዛ ገባን። ዩኒቨርሲቲው ረብሻ ትንሽ ነበረ። በዛ ምክንያት አንድ ሴሜስተር ተቋረጠ። ለሆሳም ፋሚሊዎች ጽፌ እንደዚህ ነው ሰው ናቸው ጊዜ አይ፣ አንተ ጎበዝ ተመለስ፣ እኛ እንረዳሃለን እና ዩኒቨርሲቲ ዚ ስኮላርሽፕ ልታገኝ ትችላለህ ብለው በቱሪስት ነው የተመለስኩት። ይገርማል። በመጀመሪያው ለትምህርት በመጡበት አይደለም ተመልሰው ሄደው ነው እንደገና የመጣ ነው። ምክንያቱም አሜሪካን ፊል ሰርቪስ አንዴ እዚህ ከመጣ በኋላ መቅረት አችልም መመለስ አለም እና ሁላችንም ነው የተመለስነው እና በዛ ነው እና ሳየው አሁን የእንደዚህ የአሜሪካን ቤተሰቤ ትንሽ እንግዲህ ቀዳዳ ሰጥተውኝ ባይረዱኝ ኖሮ እዚህ ድረስም ድረስም ነበር ኢትዮጵያም ሜይ ቢ አልወጣም ይሆናል ወይ ሌላ እግር ሊሄድ ይችላለሁ። ግን እዚህ ናቸው እንግዲህ ለእኔ ቻንስ የሰጡኝ እና አውቁኝም። እና አንዱ ነገሩ ቤተሰብ ከጓደኞች ጋር ሳወራ ሪሊ ኢትዮጵያዎችን መርዳት እንደ ባዳ ማየት የለብንም ሁሉም አንድ ነን እና አሁን አንዱ ዶክተር ቢሆን አንዱ ኢንጂነር ቢሆን አንዱ ሳይንቲስት ቢሆን ያ ለኢትዮጵያኖች ነው የሚረዳው እንጂ ለቤተሰቡ ብቻ አይደለም። ይ ነው እና አሁን እኔ እዚህ ልጆች ስጸዳቸው በቃ እንደ ልጆች አይ ነው የማያቸው እና ደስታ የሚሰጠኝ በዛ ነው። ከዛ እንግዲህ ተምሬ ባችለሬን በባዮሎጂ እና በማቴማቲክስ ኦሃዮ ዌስሊን የሚባል ዩኒቨርሲቲ ጨረስኩ። ከዛ ማስተርሴን ወይስን ነው ዩኒቨርሲቲ ማቴማቲክስ አገኘው። እንግዲህ ሀሳቤ ፕሮፌሰር በማቴማቲክስ ለመሆን ነው የፈለኩት ለብዙ ጊዜ እና እሱን አንድ ፕሮፌሰር አይ ለምን ሳይንስ ባክግራንድ አለ፣ ስለዚህ ባዮ ስታቲስቲክስ ለምን አታጠናም አለኝ። እሱን አንድ ሁለት ኮርሶች ወሰድኩኝ፣ በጣም ወደድኩኝ እና ከዛ ማስተርሴን በስታቲስቲክስ አግኝቼ በፒኤችዲ በባዮ ስታቲስቲክስ ነው ያገኘሁት እንግዲህ ሳይንስም አውቃለሁ ማቴማቲክስም ስታቲስቲክስም አውቃለሁ። በዛ ጊዜ ደግሞ ኮምፒውተር የተጀመረ ነበረ። በዛ ነው እንግዲህ አንድ ጊዜ የኔን ዲስቴሽን አንድ ቤቲንግ ላይ ካቀርብ የጃንሶንን ጃንሶን ሰው እያይቶ አይ አንተ ጥሩ ባክግራውንድ አለ እኛ ጋር ለመመታት ሰራም አለኝ እና በዛ ነው እንግዲህ ከኦሃዮ ወጥቼ ኒውጀርዚ የመጣሁት። ኦልሞስት ሰላሳ አራት አመት ኒውጀርዚ የተቀመጥኩት። አሉላ ከበደ ከዶክተር ሽፈራው ገብረ ማርያም ጋር ያደረገው ቆይታ በዚህ አልተጠናቀቀም። ሙሉ ቅጂው በዌብሳይታችን ላይ ይቀመጣል። አሁን ወደ ሌላ ዝግጅት እናመራለን። አማርኛ ቋንቋን ከሚያስተምሩ የአሜሪካ ዩኒቨርሲቲዎች መካከል በካሊፎርኒያ ግዛት የሚገኘው በርክሌ አንዱ ነው። ቋንቋውን ማስተማር ከጀመረ ቆየት ባለው በርክሌ ዩኒቨርሲቲ አሁን በማስተማር ላይ የሚገኙት ደግሞ በቋንቋ መምህርነት በተርጓሚነትና በደራሲነት ለረዥም ዓመታት ያገለገሉት አቶ አምላኩ ቢክስ ናቸው። ከእሳቸው ጋር ያደረግነው ቆይታ በመቀጠል ይቀርባል። ስለ አጀማመራቸው ቀድሞ ይነግሩናል። ሥራውን ስቀበል በመጀመሪያም አስተማሪ ስለነበርኩኝ እና በአማርኛ ደግሞ እዚህ አሜሪካ ውስጥ አሜሪካ ተወልደው የሚያድጉ ግን በእንግሊዝኛ እየተማሩ በእንግሊዝኛ እየኖሩ የወላጆቻቸውን የቤተሰቦቻቸውን ቋንቋ መናገር መማር ችግር የሆነባቸው የሆነበት ሀገር ላይ ስላለውኝ፣ በዛ አጋጣሚ ደግሞ ስመጥር የሆነ እውቅና ያለው ዩኒቨርሲቲ ኦፍ ካሊፎርኒያ በርክሌይ ስራ እንዲህ አይነት እድል ሲያመቻችና ሲያቀርቡልኝ ማልቀበልበት ምንም ምክንያት አልነበረም። ለእኔ ጥሩ አጋጣሚ ስለነበር በደስታ ነው የተቀበልኩት። እንግዲህ አማርኛ ቋንቋ ኢትዮጵያ ውስጥ በዋነኝነት ከሚነገሩ ቋንቋዎች መካከል አንዱ እንደሆነ ይታወቃል። ይሄ ቋንቋ ደግሞ እንዲሁ እኛ ስላደግንበት ወይም ከውልደታችን ጀምሮ ስለለመድ ነው በንግግር ረገድ ቀለል ያለ ቢመስልም፣ የራሱ ህግ የራሱ ሰዋሰውና እጅጉ ውስብስብ ቋንቋ እንደሆነ ይታወቃል። የአፍ መፍቻ ቋንቋቸው አማርኛ ላልሆኑ ሰዎች አማርኛን ማስተማር ምን መልክ አለው? አመሰግናለሁ። የመጀመሪያው ነገር የአልፋቤቱ ወይም የፊደሎቹ ብዛት ነው የሚያስደነግጣቸው። የአፍ መፍቻ ቋንቋቸው አማርኛ ያልሆነ ወይም ደግሞ ከአማርኛ ተናጋሪ ቤተሰብ ያልመጡ ተማሪዎች በተለይ አማርኛ እንግዲህ እንደሚታወቀው ከ238 ፊደሎች በላይ አለው እና በመጀመሪያ የአማርኛ ፊደሎች እነዚህ ናቸው፣ ቁጥራቸው ከ238 በላይ ነው ሲባሉ በጣም ነው የሚደነግጡት። ሁሉንም ትማራላችሁ በአንዴ ኑ ሸምድዱ ተብሎ አይደለም የሚቀርብላቸው እና የአማርኛ ቋንቋ ከእንግሊዝኛና እኔ ከማውቃቸው ቋንቋዎች ከእንግሊዝኛና ከፈረንሳይኛ ጋር እያወዳደርኩ የአማርኛ ቋንቋ ባህሪን ነግራቸዋል። ሲጀምሩ በቃ ቀላል እንደሆነ አምነው ይጀምራሉ። ከዛ በኋላ ፊደሉን ከጨረሱ በኋላ ሌላው ነገር በጣም ቀላል ነው። ዩሲ በርክላይ የተባለው የትምህርት ተቋም በቅርብ ዓመታት ውስጥ ይህን ቋንቋ ማስተማር ከጀመሩ የአሜሪካ ከፍተኛ የትምህርት ተቋማት መካከል አንዱ ነው። በዓለም አቀፍ ደረጃ ለዓለም አቀፍ ተማሪዎች ቋንቋው በዚህ ሁኔታ ለትምህርት መቅረቡ ለትምህርት ገበታነት መቅረቡ ያለው ፋይዳ ያለው ጠቀሜታ ምንድን ነው ብለው ያስባሉ። እኔ እንደምረዳው በጣም ብዙ ጠቀሜታ ነው ያለው። በመጀመሪያና በዋናነት እዚህ አሜሪካን ሀገር የኢትዮጵያውያን ቁጥር እጅግ እየጨመረ ነው ያለው በተለይ በቅርብ ዓመታት፣ እኛንም ጨምሮ ስለዚህ እዚህ ተወልደው እያደጉ ያሉ። ራሳቸውም ቤተሰብ መስርተው ልጆች እያሳደጉ ያሉት በእንግሊዝኛ እንደሚባለው ፈርስት ጀኔሬሽን፣ ሰከንድ ጀኔሬሽን ብዙ ናቸው። ለእነዚህ በሚማሩበት በአሜሪካ ዩኒቨርሲቲዎች ሲገቡ የሚማሩ አማርኛን ቋንቋ እንዲማሩ ማድረግ ወይም ደግሞ ተመቻችቶ ማግኘት ትልቅ እድል ነው ዞሮ ዞሮ የት ነኝ መሰረቴ የት ነው ማለታቸው አይቀርም እና ቋንቋውን ካልተናገሩ እዛ ሄደው ከውጭ ዜጋነት ያነሰ ነገር አይኖራቸውም። ስለዚህ ቋንቋውን መሰረታዊ ቢያንስ ለመግባቢያ ደረጃ መማር ለሁሉም ለአማርኛ ተናጋሪ ብቻ ሳይሆን ለሁሉም፣ ኢትዮጵያ ሄጄ አንድ ነገር አደርጋለሁ ወይም ደግሞ ኢትዮጵያ እወዳለሁ ወይ ደግሞ ከኢትዮጵያ ጋር ግንኙነት አለኝ ለሚል እጅግ መሰረታዊ ነገር ነው። በዚህ ተቋም ውስጥ አዲስ መራህ ግብር እንደመሆኑ ተማሪዎቹም ደግሞ ከኢትዮጵያ እየራቁ የኢትዮጵያን ባህልና ወግብ በሩቁ የሚያውቁ የአፍመፍቻ ቋንቋቸው የሚያልሆነ እንደመሆኑ የራሱ ተግዳሮትና ፈተና ይኖረዋል ብዬ አስባለሁ። በማስተማሩ ረገድ እስካሁን ድረስ በመምህርነት ቆይታ ውስጥ ያየሃቸው ተግዳሮቶች ፈተናዎች ምንድን ነበሩ? ትንሽ ወደ ኋላ ለመሄድ ያክል አማርኛ ዩሲ በርክሌይ በእኔ አይደለም የተጀመረው፣ ከዛ በፊትም ይሰጥ ነበር፣ ቆይቷል። ካለ መረጃ ምናልባት 2013-2011 ከዛ በፊትም ሊሆን ይችላል፣ ባለ መረጃ ግን ቢያንስ ትንሽ ቆየት እንዳለ ተረድቻለሁ። ግን የነበረበት ደረጃ እንደገና አሁንም ያለበት ደረጃ በፈተናዎች ውስጥ ነው ያለው። ተግዳሮቶች እንዳልከው ተግዳሮቶች አሉበት። በዋነኝነት የተማሪ ቁጥር ነው ትልቁ ተግዳሮት። ምክንያቱም ፕሮግራሙ የሚቀጥለው ተማሪ እስካለ ድረስም የተማሪ የምዝገባ ደረጃ ወይም የተማሪ ቁጥር ኢንሮልመንት የሚባለው ከሌለ ፕሮግራሙ አይቀጥልም። ፈንዱ ሊታጠፍ ይችላል እና አሁን እኔ እየገጠመኝ ያለው ተግዳሮት አራት ኮርሶች ይሰጣሉ። ኤሌመንትሪ አምሃሪክ ዋን፣ ኤሌመንታሪ አምሃሪክ ቱ፣ ኢንተርሚዲት አምሃሪክ ዋን፣ ኢንተርሚዲት አምሃሪክ ቱ እያልን በሁለቱ ደረጃዎች በሁለት ሴምስተር ውስጥ እንሰጣለን እና ብዙ ተማሪ የሚኖራቸው የመጀመሪያ ደረጃው ነው። የመጀመሪያ ደረጃው ኮርስ ብዙ ተማሪዎች ይኖሩታል። አንዳንዴ እስከ አስራ አምስት ይደርሳል በአንድ ግሩፕ ውስጥ ግን የኢንተርሚዲየት ደረጃው ወይም ሁለተኛ ደረጃው ትንሽ ስጋት ላይ ነው ያለው። ሁለተኛው ተግዳሮት ብዬ ማስበውን፣ እንደምረዳው፣ እንደገጠመኝ ስታንዳርድ የሆነ ለተማሪም የሚሰጥ እንደገና ደግሞ እኛም የምንጠቀምበት ማቴሪያል በቂ አለ ብያላለን። የተወሰኑ ሰዎችንም ለማማከር ኢንተርኔትም ላይ ለመፈለግ ሞክሬአለሁ። እኔም ራሴ የማዘጋጃቸው አሉ። እነሱን ብቻ የሚጠቀመው እና አንዳንድ በተለይ በተለይ ንግግርን ለማስተማር የዲያሎግ ቪዲዮዎች፣ ንባብን ለማስተማር ልክ እንደ እንግሊዝኛ ለማስተማር ዓላማ ተብሎ የተዘጋጀ ምንባብ ደረጃውን ጠብቆ ለመጀመሪያ ደረጃ ለሁለተኛ ደረጃ ለሶስተኛ ደረጃ እያለ እስከ አድቫንስ ድረስ የሚሄድ የንባብ የአማርኛ ምንባቦች እኔ እስከ ጣርኩ ድረስ ማግኘት ከባድ ነው። አሁን በተጀመሩ ጥረቶች ዙሪያ ትውልድ ኢትዮጵያውያን የመርሃ ግብሩን ፋይዳ በማስተዋወቅ መልእክቱንም በማዳረስ ሊሆን ይችላል ምን አይነት ርብርብ ሊያደርጉ ወይም ምን አይነት አስተዋጽኦ ሊያደርጉ ይገባል? የቋንቋ ትምህርቱንና የመርሃ ግብሩን ዕድሜ በማራዘም እንዲሁም ደግሞ አበርክቶቱንም ደግሞ በማስፋት ረገድ አዎ፣ በተለይ ወጣት ትውልደ ኢትዮጵያውያን እዚህ ተወልደው ያደጉ ትልቅ ሚና ይኖራቸዋል። በየሚሄዱበት ተቋም ቁጥራችን እየበረከተ ስለመጣ ለምሳሌ አንድ ዩኒቨርሲቲ ውስጥ በርካታ ኢትዮጵያውያን ካሉ ወይም ደግሞ ትውልድ ኢትዮጵያ እና ትውልድ ኤርትራውያን ካሉ አማርኛ ፕሮግራም እንዲጀመር ሌሎች ቋንቋዎች ሁሉ በሚማሩባቸው ተቋማት አማርኛ እንዲሰጥ መጠየቅ የአማርኛ ፕሮግራም እንዲቀረጽ መጠየቅ ይችላሉ። እዚህ ዩሲ በርክሌም ሌሎች ዩኒቨርሲቲዎችም አሉ። ይሰጣል አማርኛ እንደ ምሳሌ ቢጠቅስል ሃዋርድ በጣም ለረጅም ጊዜ አለ። ቦስተን ዩኒቨርሲቲ፣ ፔንስልቬኒያ ዩኒቨርሲቲ አሉ ብዙ ዩኒቨርሲቲዎች እና እንደነዛ አይነት ዩኒቨርሲቲዎች አማርኛ ቋንቋን የመውሰድ እድል ያገኙ ተማሪዎች ያንን ለሌሎች ማዛመድ ይችላሉ። ለሌሎች መናገር ማስተዋወቅ ይችላሉ። አቶ አምላኩቢክስ በቋንቋ መምህርነት፣ በጸሐፊነት፣ እንዲሁም በአስተርጓሚነት ትታውቃለህ። ለሁሉም ነገር በጣም አመሰግናለሁ። እኔም ስለተሰጠኝ እድል በጣም አመሰግናለሁ። ጋቢና ቪኦኤ ነው እየተከታተላቸው የምትገኙት። ከአሜሪካ ድምፅ ዝግጅቶቻችን ይቀጥላሉ። ዘ ሉሚኖስ ፈንድ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራትና በሶሪያ የሚንቀሳቀስ በትምህርት ላይ ትኩረቱን አድርጎ የሚሰራ ገባሬ ሰናይ ተቋም ነው። ተቋሙ ኢትዮጵያ ውስጥ ከጋምቤላ ክልል ውጭ በሁሉም ክልሎች ይንቀሳቀሳል። ባለፉት ሶስት ዓመታትም ከ300 ሺ በላይ በግጭት በአየር ንብረት ለውጥና በኑሮ ውድነት ሳቢያ ትምህርታቸውን ያቋረጡ ህጻናት በተፋጠነ የትምህርት መርሃግብር አማካኝነት ለአንድ ዓመት ያህል አስተምሮ የብቃት ማረጋገጫ ፈተናዎችን በመፈተን ከዕድሜ እኩዮቻቸው እኩል ትምህርታቸው እንዲቀጥሉ ማድረግ ችሏል። የተቋሙን ኃላፊና ተጠቃሚዎችን ኤደን ገርማ አነጋግራለች። ቀደም ብሎ በኮቪድ-19 ወረርሽኝ ከዛ በመቀጠል ደግሞ በትግራይ ክልል በተነሳው የሰሜኑ ጦርነት ልጆቻቸው ከትምህርት ገበታቸው ርቀው በእድሜያቸው ማድረግ የሚገባቸውን ሳይሆን፣ ጦርነትና ወረርሽኝ እየተቀባበሏቸው ትምህርታቸውን ያቋረጡባቸው የስድስት ልጆች እናት ወይዘሮ አልጋነሽሽ የልጆቻቸው እድሜ መባከን ያሳዝናቸዋል። የተባበሩት መንግስታት ድርጅት የህጻናት ፈንድ ዩኒሴፍ በጎርጎሮሳውያኑ 203 ባወጣው መረጃ በኢትዮጵያ በግጭትና በአየር ንብረት ለውጥ ሳቢያ 13 ሚሊዮን የሚደርሱ የቅድመ መዋል ህጻናትና የአንደኛ ትምህርት ቤት ተማሪዎች ከትምህርት ገበታ ውጭ መሆናቸውን አስታውቋል። ዘልምነስ ፈንድ ኢትዮጵያን ጨምሮ በተለያዩ ግጭት ባለባቸው ሀገራት ህጻናት ያቋረጡትን ትምህርት በተፋጠነ የትምህርት ዓመትና የትምህርት አሰጣጥ ወስደው ተመልሰው ከኩዮቻቸው እኩል እንዲማሩ በማድረግ ይሰራል። የተቋሙ የምስራቅ አፍሪካ ዲሬክተር ዶክተር አለማየሁ ኃይሉ በጀመርንበት አመት ሌሎችን ድርጅቶች ስንረዳ የነበረው ችግር በጣም ጥቂት ነበር። የትምህርት ቤት አለመዳረስ በድህነት ከድህነት ጋር የተያዘ ትምህርት ቤት አለመግባት ነበር። አሁን ደግሞ ብዙ ችግሮችን ጨምረናል። ግጭቶች፣ በተለይ ደግሞ ትልቅ አስተዋጽኦ የሚያደርጉ በሀገር ውስጥ ያሉ ግጭቶች፣ የተፈጥሮና የሰው ሰራሽ አደጋዎች ጎርፍ የመሳሰሉት ነገሮች አሁን በየአመቱ ከትምህርት ቤት ውጭ ያለውን ህፃን ቁጥር እየጨመሩት ዶክተር አለማየው በኢትዮጵያ ያለው የትምህርት ስርዓት በግጭትና በተለያዩ አደጋዎች ጊዜያቸው የባከነባቸውን ህፃናት ተመልሶ ወደ ትምህርት ገበታቸው እንዲመጡ የሚያደርግበት የተቀናጀ አካሄድ አልነበረውም ይላሉ አሁን እየተስፋፋ መንግስትም አይ ጠቃሚ ነገር ነው ብሎ እየወሰደው ያለው ማለት ነው በግጭት በተፈጥሮ አደጋ ወይ በሰው ሰራሽ አደጋ አንድ ህፃን ልጅ የትምህርት እድል ሲነፈገው ምንድን ነው የሚያጣው ብለን መጠየቅ ነው። የመጀመሪያ ጥያቄ የመጀመሪያው ጥያቄ ትምህርት ያጣል። ከትምህርት በላይ ግን የሚያጣው ነገር ጊዜ ይዋገንበት በጣም ትልቁ ጠቃሚ ነገር ጊዜ ነው። ምክንያቱም ልጆች በሰባት ዓመታቸው ትምህርት መጀመር አለባቸው። ሶስት ዓመተኛ ግጭት ውስጥ ከቆየን አዋቂዎች የተባልነው ሰዎች ልጁ በሰባት ዓመት መግባት የነበረበት ወይም የነበረባት ልጅ አስር ዓመት ይሞላታል ማለት ነው፣ አይደለም አስር ዓመት ሲሞላት እንግዲህ ትምህርት ልጅ ጀምር ነው። በሰባት መጀመር የነበረባት። እንግዲህ በሀገራችን ውስጥ በሚሊየን የሚቆጠሩ ቅድም እንደነገርኩሽ ሀያ ሚሊየን ልጆች የሚሆኑ እድሜያቸው ሰባት ደርሶ መግባት ሲገባቸው በአካባቢያቸው በነበረ ግጭት ምክንያት ትምህርት መግባት ሳይችሉ ቀርቶ እድሜያቸው ከፍ አለ። ስለዚህ እኛ የምናደርገው ግጭቱ ሲያቆም ይህንን አፋጣኝ ትምህርት መርሃግብር መምህራን አሰልጥነን፣ ሰው መድበን፣ ተማሪ መድበን፣ ግብአት መድበን እነዚህ ልጆች በአንድ ዓመት ውስጥ የሦስቱን ዓመት ትምህርት እንዲያጠናቀቁና በትምህርት ሚኒስቴር መመዘኛ ተፈትነው አራተኛ ክፍል እንዲገቡ የባከነውን ጊዜያቸውን እንዲያካክሱ የሚያደርግ ነው። ይሄ ደግሞ ለኢትዮጵያ አዲስ ነበር። የድሬዷዋ ከተማ ነዋሪ የሆኑት ወይዘሮ አዜቤ ዘንድሮ ልጆቻቸውን የሚያስተዳድሩት ጽዳት ስራ ሰርተው በሚያገኙት ገቢ ነው። የባጃጅ ሹፌር የነበሩት ባለቤታቸው በአይን ሕመም ምክንያት ለጊዜው እያገዟቸው አይደለም። በአቅም ማነስ የተነሳ ለሁለት ዓመታት ትምህርት አቋርጦ የቆየው የመጨረሻ ልጃቸው ለሉሚኖስ ፈንድ በሚሰጠው የተሳለጠ የትምህርት ስርዓት ውስጥ ተጠቃሚ መሆኑን ይናገራሉ። በጣም ለውጥ አግኝታለሁ። በዚህ ትምህርቱንም በፊት አቋርጦ እምቢ ነበረ። አሁን ጠዋትና ከሰዓትም ይማራል። በጣም እጅግ በጣም እጅግ ጥሩ ለውጥ ነው ያገኘው። ትምህርቱንም አሻሽሎልኛል። ከችግር የተነሳ ነው ኢንፎርም ማጣትና በቃ ደብተር ከማጣት የተነሳ ነው። ያንን ያው ስላላሟላሁለት በቃ ሲፈልጎ አስቀራለሁ ሲፈልጎ እልከዋለሁ። በቃ ከዛ ችግር ነው የማቋርጠው። አሁን ሰሞኑን ፈትናቸዋለች ያው ውጤቱን አልሰጠችም እንጂ አልሳመኑ እና ጥሩ ውጤት ነው ያመጣ ያለች የትግራይ ክልል ነዋሪ የሆኑት ወይዘሮ አልጋነሽም የወይዘሮ አዜብን የደስታ ስሜት ይጋሩታል። ወይዘሮ አልጋነሽ በጦርነት የስነልቦና ችግር የደረሰባቸው እንዲሁም ደግሞ ጊዜያቸው የባከነ የአካባቢው ህጻናት በተፋጠነው የትምህርት ስርዓት አማካኝነት ወደ ትምህርት ገበታቸው ይመለሳሉ ሲባል እሳቸውና የአካባቢው ነዋሪዎች የትምህርት ቤቱን ምግብ በማብሰል ጭምር መተባበራቸውን ይገልጻሉ። ራሱ እኛ በጣም ተደንቃሉ። አመት ሙሉ ተምሮ እንደዚህ ያለ እውቀት የማይዙ በአንድ አመት ወደ ሶስተኛ አልፎ ይህ እውቀታቸው እንግሊዝኛ መንበብ ነው። የምናደንቅ ነገር ነው። በጣም ነው። ልምነስፈንድ በመላው ኢትዮጵያ ከጋምበላ ክልል ውጪ ግጭት ባሉባቸው ስፍራዎች ካሉ ትምህርት ቤቶች ጋር በመተባበር በጨዋታ የታገዘና ንባብ ላይ ትኩረቱን ያደረገ ትምህርት ይሰጣል። እንደ ውጤት የምንቆጥረው በዚህ መርሃ ግብር ብቻ ከሶስት መቶ ሺህ በላይ ልጆች በዚህ መርሃ ግብር ጀምረው መደበኛ ውስጥ ገብተው የመጀመሪያዎቹ ተመዝጋቢዎች አሁን ስምንተኛ ክፍል ዘጠነኛ ክፍል ደርሰው የተሻለ ሆነው የተገኙት ሪፖርቱ አለ። እሱ እና አሁን በዛ ምክንያት ያ ሪፖርት ከወጣም በኋላ ብዙ የመንግስት ሰዎችም እየተሳቡ አይንፈልገዋለን እያለው፣ አሁን ትምህርት ሚኒስቴር ይህንን ፖሊሲ ውስጥ ከቶታላሁ። እና ትምህርት አሽቆለቆለ ጥራቱ ሲባል ብዙ ሰዎች የሚፈልጉት ችግሩን ሌሎች ሌሎች ቦታዎች ላይ ነው የሚፈልጉት እኛ ደግሞ ዋና ችግር የምንለው መሰረት ላይ የተቋሙ ዲሬክተር ዶክተር አለማየሁ ታዲያ በተለይም ግጭት ባለባቸው አካባቢዎች የሚኖሩ ተማሪዎችና ሕጻናት ቱራማ የአእምሮ ጠባሳና እንዲሁም ደግሞ ፒቴስድ የተሰኘው የድህረ አደጋ ስቅቅን እንደሚያጋጥማቸው በመግለጽ ተቋማችን በመፍትሄው ላይ ትኩረት አድርጎ እየሰራን ይላሉ። ሁለት ሺህ ሃያ ሁለት ላይ ኮንሶ ፕሮግራም ስንሰራ ኮንሶ ድብልቅልቅ ያለ የብሔር ብሔረሰቦች ግጭት ተፈጥሮ በርካታ ቤተሰብ ቤቱ ተደምስሶ ምናምን ተፈናቅሎ ከተማ ውስጥ ገባ። ስለዚህ አሁን ኮንሶ ላይ እኛ የምንለው ትምህርት ብቻውን ብንሰጥ ይሆናል አይሆንም። እንዳልሽው ልጆቹ ምንድነው የሚባለው፣ በአእምሮ ተጎድተዋል። ትራውማታይዝድ ሆነዋል። ቤት የላቸው። አርሷ ልጆቻቸውን አይቀልቡም። ስለዚህ ፕሮግራማችን ውስጥ አዳዲስ ግብአቶች ጨመርን ማለት ነው አንደኛው ትራውማ ሄድንግ የምንለው መጀመሪያ አጥንተን ማለት ነው፣ ትራውማ ሄድንግ አጥንተን። ሁለተኛ ሶሽ ኢሞሽናል ለርኒንግ ልጆች ኮንፊደንስ፣ በራስ መተማመን እንዲኖራቸው፣ ከሌላው ጋር ተግባቦት ኮሚኒኬሽን እንዲኖራቸው፣ የተለያዩ ስኪሎች አሉበት እዚህ ውስጥ። እሱን ጨመር እንደ ካሪክለ ነው። ሶስተኛ የትምህርት ቤት ምገባ ጨምር። ሴም ቲንግ አንድ አይነት ነገር ነው፣ ትግራይ ያለ ነው። እና መጀመሪያ ከአዲስ አበባ ዩኒቨርሲቲ ጋር ተባብረን ሰፊ የሆነ የትራማ ዳሰሳ ጥናት አደረግን። እንዲሁም ግሎባ ትን ተደርጓል ተሰራይቷል በዓለም አቀፍ ደረጃ። እሱን ጥናት ቤዝ አድርገን ነው የትግራይን ፕሮጀክቶቻችን የቀረጽም። እዚያ ለምን አስፈንድ በቅርቡ በትግራይ ክልል መሰረቱን አድርጎ በአይምሮ ጤና ዙሪያ በመምህራንና ተማሪዎች ላይ ያደረገው ጥናት ከአምስት መምህራን አራቱ እንዲሁም ደግሞ ከሁለት ተማሪዎች አንዱ በድህረ አደጋ ሰቀቀን ውስጥ እንደሚገኝ አመላክቷል። ዘለመን አስፈንድ ከኢትዮጵያ ውጭ በሶሪያና በአራት ግጭት በበረታባቸው የአፍሪካ ሀገራትም ይሰራል። ከአሜሪካ ድምጽ ለተጠናቀረው ዘገባ አደን ገረመው ከዋሽንግተን ዲሲ። አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።